በድሬዳዋ ከሳምንት በፊት መቀስቀሱ የተነገረው ችክንጉያ የተባለው ወረርሽኝ ከሰባት ሺህ በላይ ነዋሪዎችን ማጥቃቱን የጤና ቢሮ አስታውቋል። በሽታው በጤና ተቋማት ላይ ጫና እያሳደረ ነውም ተብሏል። ታማሚዎች ለበሽታው ተገቢ ትኩረት አልሰጠውም ይላሉ። ወረርሽኝም ለመከላከል ነገ በመላው ከተማዋ የጽዳት ዘመቻና የመድኃኒት ርጭት እንደሚካሄድ የአስተዳደሩ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። አዲስ ቸኮል ነው ያጠናቀረው። አስቻሉ አበራ ይባላል ጋዜጠኛ ነው። በቅርቡ ይዞት ከነበረው የችኩን ጉንያ ህመም እያገገመ ነው። ስለ በሽታውና የድሬዳዋ አስተዳደር ለበሽታው እየሰጠ ስላለው ምላሽ እንዲህ ይላል። ችጉንጉን ያ በጣም ከባድ በሽታ ነው። የማያቋርጥ የሆነ ህመምን ያለው ራስ ምታት፣ ትኩሳት፣ እንዲህ ምቾት ማጣት በጣም በቃ ራስን እስከ ምጥላት የሚያደርስ በሽታ ነው ማለት ይችላለ። ቅር የሚያሰኘው ደግሞ አስተዳድሩ ምንም ነገር ማድረግ አለመቻል ነው ፌደራል በጉዳዩ ላይ መግለጫ አልሰጠም። የእኔ ነውም ብሎ ያሰበውም አይመስልም። እና በጣም የሚያሳዝነው አሁንም እየጨመረ ነው ያለው። የምልክቶቹ ላይ አሁን የተለያየ ነገር ነው የሚሰማው። አንዳንዱ ሰው ላይ ቀለል ያለ ነገር ነው። አንዳንድ ሰው በሶስት ቀን በአራት ቀን የሚሻለው፣ አንዳንድ ሰው ከሳምንት በላይ የሚተኛም ሰው አለ። ሽፍታም ይወጣበታል ማይወጣበታል። መገጣጠሚያ ወይ ኩ ላይ ነው እስኪ በዚህ ነገር ያስተዋልከውን ነገር ነገር ትክክል ነው። አሁን አንዳንድ ሰዎች በጣም ይጸናባቸዋል። አሁን ላይ ታምሜ ነበረ ኦልሬዲ አራት ቀናቶች ምናምን ነው የፈጅብኝ ለማገገም። አሁን ለምሳሌ ለቆልየድ ሲል ሽፍታ እንደ መውጣት ያደርጋል ፊትህን ወዘቢስ ነው የሚያደርገው ፊትህን ካየኸው፣ አብዛኛው ሰዎች ፊታቸውን ተበላሽቶ ነው የሚሄደው እ ቆዳ ላይ ነጫጭ ነገሮች ጥሎ ይሄዳል። አንዳንዶቹ ላይ በጣም ይጸናል። አንዳንዶቹ ላይ አንድ ቀን ነው ሁለት ቀን አንድ ቀን የሚተኛለህ። አሁን እኔ አራት ቀን ነው እንትን ያልኩት። ጥሎ ብህ የሚያልፈው ጠባሳ ነው አሁን ትልቁ ነገር ይሄ። መገጣጠሚያዎች ላይ የእጅ መገጣጠሚያ፣ የእግር መገጣጠሚያዎች ላይ በጣም ያመሃል ስራ መስራት እስኪያስጠላህ ድረስ ሁለት ሊትር ውሃ ማንሳት እስከሚያቅት ድረስ ነው ጉልበትህን የሚፈጀው ማለት ነው። በግል ክሊኒክ የህክምና አገልግሎት እየሰጡ የሚገኙት ዶክተር አቤል መልካሙም ወረርሽኙ ጫናውን እያጠናከረ ነው ይላሉ። ባለፈው ሳምንትና ከአስር ቀን በፊት በሽታ የተያዙ ሰዎች የተወሰነ ሰፈሮች ነበሩ የሚመጡት በሽተኞች፣ ያው ከአዲስ ከተማ ከመጋላ አካባቢ ነበሩ እና ከዛ በኋላ ነገሩን በጣም አሳሳቢ የሆነ ከክልሉም ጋር ኮሚዩኒኬት ማድረግ የጀመርነው አዳዲስ ሰፈሮች ሰባተኛ፣ ወደ ሳቢያን መስቀለኛ አካባቢ ሰዎች ሲመጡ ያው እየተስፋፋ የሚሄድ ነገር ነው የታየው እና እችን ሁለት ቀን ግን ስታብላይዝ የመሆን ነገር ይታያል። ይህን ነገር ያው በደንግ ፊቨርም ጊዜ አይተነዋል። የተወሰነ ቀን ስታብላይዝ ያደርግና ከእንደገና ይነሳል እና ብዙም ይህን ያክል ቀንሷል ወይስ ወይም በቁጥጥር ስር ውሏል ማለት አይቻልም። ዛሬ በመንግስት ኮሚኒኬሽን ጉዳዮች ቢሮ መግለጫ የሰጡት የጤና ቢሮ ኃላፊው ዶክተር ፉዋድ ከድር ባለፈው ሳምንት ሶስት ሺ ሰባት መቶ ገደማ የነበረው የበሽታ ተጠቂዎች ቁጥር ወደ ሰባት ሺ ሁለት መቶ ሀምሳ ስምንት ማሻቀቡን ተናግረዋል። ረሽኙ ያው ከተከሰተ በኋላ እንደ ጤና ቢሮ ብቻ ሳይሆን ስራ ከተማ ስራ አስኪያጅ ላይ ያሉት ጽዳትና ውበት አለ ከኛ ጋር ሲሰሩ የነበሩ ውሃ ልማትና መንገዶች አብረን ሆነን በጋራ ታስክ ፎርስ ተቋቁሞ የተወሰኑ ስራዎችን ለመስራት ተችለዋል። ነገር ግን እነዚያ ስራዎች በቂ ያልነበሩ የበሽታውም የመተላለፊያ መንገድ በጣም ቀላል በመሆኑ ምክንያት ከፍተኛ የሆነ ጫና ሊያሳደር ችለዋል። በአሁኑ ሰዓት እስከ ትላንትና ድረስ እስከ ማታ ትላንትና ማታ ድረስ ወደ 7258 ሰዎች በቺኩንጉንያ ቫይረስ ተጠቅተዋል። ይሄ ቁጥር ያው እንደ ድሬዳዋ ከተማ ከተማዋን ብቻ የሚያካልል ነው። በትላንትናው እለት የከተማዋ ከንቲባ አቶ አህመድ መሀመድ እና ምክትላቸዋ ምክትላቸው አቶ ከርጅዋር በሳቢያን እና ድልጮራ ሆስፒታሎች ተገኝተው ህሙማንን ጎብኝተዋል። ዛሬ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ እስቅያስ ያስታፈሰ ከጤና ቢሮ ኃላፊው ጋር በሰጡት ጋዜጣዊ መግለጫ በነገው እለት በሁሉም የከተማ አካባቢዎች የጽራት ዘመቻ ይካሄዳል ብለዋል። እስካሁን አንዳንድ ስራዎች እንዳስተዳደር እየተሰሩ የነበረበት ሁኔታ አለ። በከንቲባው የሚመራ የተለያዩ ሴክተር መስሪያ ቤቶችን ያሳተፈ ቡድን በማደራጀት ይሄ ወረርሽኙ ከተከሰተበት ጊዜ ጀምሮ ቶሎ ወደ ስራዎች የመግባት ሁኔታ ነው የነበረው። ከአቅጣጫው አኳያ ሁለት መሰረታዊ ጉዳዮች የተወሰኑበት ሁኔታ ነው ያለው። አንዱ እና ትልቁ ነገር በሽታው መቆጣጠር የሚቻል ወይም ይሄ ወረርሽኝ በአጭር ጊዜ ውስጥ መቆጣጠር የሚቻል ከባድ ያልሆነ ነገር ነው። ነገር ግን ትልቅ ትኩረት እና የህብረተሰብ ድምር ተሳትፎ የሚፈልግ ነው። አንዱ የአካባቢ ንጽህና ላይ የሚያተኩር ከመሆኑ እና የአቆር ውሃዎችን ለቢንቢዋ መራባት ምክንያት እንዳይሆን የማድረግ ስራ ብቻ ነው ይህን ነገር ሙሉ በሙሉ እንድንቆጣጠር ማያደርገን። ስለዚህ በነዋሪው ተሳትፎ ሙሉ በሙሉ ከተሰራ በአጭር ጊዜ ውስጥ መቆጣጠር ይቻላል። ከዛ ውጪ የኬሚካል ርጭቱ በስፋት እንዲካሄድ የተቀመጠበት አቅጣጫ ላይ ያለው በተለይ ስጋት የሚሆኑ ቦታዎች ላይ ቺኩንጉኒያ ቫይረስን የምታስተላልፈው ትንኝ በቀን የምትንቀሳቀስ በመሆኗ ባልጋ ጎበር ለመከላከል አስቸጋሪ አድርጓታል ብለዋል አመራሮቹ። ለዚህም የመድኃኒት ርጭቱና የጽዳ ዘመቻው የተሻለ መፍትሄ ያመጣል ባይ ናቸው። የህክምና ባለሙያው ዶክተር አቤል መልካሙ በሽታው ገዳይ ባለመሆኑ መጨነቅ አይገባም ይላሉ። የህመም ማስታገሻዎችና ፈሳሾችን በመውሰድ ከበሽታው መጋገም እንደሚቻል ገልጸው የመገጣጠሚያ ህመሙ ባስ ካለና የሰውነት ፈሳሽ ከቀነሰ ብቻ ወደ ህክምና ተቋማት ሄደው ድጋፍ ማግኘት ይችላሉ ብለዋል ለአሜሪካ ድምፅ ሬዲዮ አዲስ ሸኮል ከድሬዳዋ